ሰላም ጠና ስጠልን የተከበራችሁ አድማጮቻችን የእሁድ ምሽት የጋቢና ቤ መሰናዶ ጀምሯል ኤደን ገረመው መሰናዶውን በመምራት ጽዮን ግርማ በዋና አዘጋጅነት ቴሌስ አስማሪያ በቅንብሩ ቢያቅንብሩ አብረናችሁ እንቆያለን እናንተም አብራችሁን ትሆኑ ዘንድ በአክብሮት እንጋብዛለን ለዛሬም እንደተለመደው በሳምንት ውስጥ ከተሰሙና ተደግመው ቢደመጡ መልካም ናቸው ካልናቸው መሰናዶዎች ነው ምንጀምረው። የመጀመሪያው ዘገባችን በጎርጎሮ ሳያኑ መስከረም ሰባት ቀን 2014 ዓ ም የሐማስ ታጣቂ የታገተው ቤተ እስራኤላዊው አቪራ መንግስቱ ባለፈው መስከረም ወር ዘጠነኛ አመቱን አስቆጥራል። የአቪራ መንግስቱ ምስል ባለፈው አመት ጥር ወር 2015 ዓ ም ላይ በሐማስ በተንቀሳቃሽ ቪዲዮ የታየ ሲሆን ታጋቹ በህይወት መኖሩን በዚሁ ተረጋግጧል። በ28 ዓመቱ የታገተው ወጣት በአሁኑ ሰዓት የ38 ዓመት ጎልማሳ ሆኗል። የአቪራ መንግስቱ ቤተሰቦች ልጃቸው ወደ ቤቱ እንዲመ ለመመለስ ለረዥም አመታት በተለያዩ መልኮች ጥረቶችን ሲያደርጉ ቆይተዋል። በአሁኑ ሰዓትም እስራኤል በጥቅምት ሰባቱ የሐማስ ድንገተኛ ማጥቃት የታገቱ ግለሰቦችን ለማስለቀቅ በምታደርገው ጥረት ውስጥ አቪራ መንግስቱም አብሮ ይካተት ሲሉ ጥያቄያቸውን በማቅረብ ላይ ይገኛሉ። የአቪራ መንግስቱን ወላጅ አባት እንዲሁም ደግሞ በኢትዮጵያ የእስራኤል ኤምባሲ ምክትል አምባሳደርን አነጋግሬ ያሰናዳሁት ዘገባ የምሽቱ ቀዳሚው ነው። አቶ አየሊ መንግስቱ ከ111 ወራት ከ480 ሳምንታት ከ9 ዓመት ከ3ት ወራት በላይ በየዕለቱ የልጃቸውን ወደ ቤቱ መመለስ እየተጠባበቁ ይገኛሉ። የስምንት ልጆች አባት የሆኑት ቤተ እስራኤላዊው አየሊ መንግስቱ ከቤተሰባቸው ጋር ከኢትዮጵያ ወደ እስራኤል የገቡት በ1985 ዓመተ ምህረት ነበር። ሰባተኛ ልጃቸው አበራ ወይም በእስራኤል በሚታወቅበት የተጸውዖ ስሙ አቪራ መንግስቱ በሐማስ እንደታገተ የቆየባቸውን እነዚያን የጭንቅ ዓመታት በከባድ ፈተና ውስጥ ሆነው ለተለያዩ የዓለም መንግስታትና የሰብአዊ መብቶች ተቋማት በማሳወቅ እያሳለፉ እንደሆኑ ይናገራሉ። በአማሪካ የለ የለ ምን ያህል የለው ያህል የለው ስብራ የለ ምን ደጋ በነጋ ደጋ በነጋ በተላቢብ በየሩሳላይም በተላቢብ በየሩሳላይም ዝም ብለው በቃ አንዱን ሰው አምጥተው እንዲህ ያህል ሰው አለ፣ እንዲህ አንዱን አምጥተው እንዲህ ያህል ሰው አለ እያሉ አቪራ መንግስቱ በጎርጎሮሳውያኑ 2011 ታላቅ ወንድሙ በደረሰበት ህመም ገና በለጋ እድሜው ህይወቱ በማለፉ በተጫነው ሀዘን የተነሳ ማንነቱ እንደተቀየረና ለአይምሮ ጤና መታወክ እንደዳረገው ግራፊክስ ሶል የተሰኘው ተቋም አማካኝነት የተዘጋጀውና አቪራ ከሀማስ እገታ እንዲለቀቅ የሚሟገተው ድረገጽ አስፍሯል። አቪራ እንደ አውሮፓውያን አቆጣጠር መስከረም 7 ቀን 2014 ከስራ የተመለሱ እናቱን ወይዘሮ አገርነሽን የኬስ ገንዘብ ጠይቆ ባለማግኘቱ በንዴ ከቤት በመውጣት በእስራኤል መንግስት ጠንካራ የደህንነት ጥበቃ የሚደረግባቸውን ስፍራዎች አልፎ የጋዛ ሰርጥን እንደተሻገረ በሀማስ ታጣቂዎች መታገቱን የጸጥታ አባላቱ ለቤተሰቦቹ አስታውቀዋል። በዚያ አድርጎ በአሽቀሎን፣ በዚያው አድርጎ በባሲሱ ያው እያዩት ዝም ብሎ የሰደዱት የአማሪካ ነው የእንትን ነው እያሉ ተረሳ ሄዶ ዛው ቅርብና ቅርብ ነው

አቪራ እንደታገተ ጉዳዩ በምስጢር ብያዝ እንደሚሻል ምክር እንደተለገሳቸውና ለአንድ ዓመት ያህል ዝምታን መርጠው እንደቆዩ ቤተሰቦች ይናገራሉ። ከአንድ አመት በኋላ ግን ዝምታው ውጤት እንዳላመጣ ሲረዱ የተለያዩ ሰልፎችን፣ የዓለም አቀፍ መገናኛ ዘገባዎችን በመጠቀም ጂኔቫና ዩናይትድ ስቴትስ ድረስ በመጓዝ ለዓለም መንግስታትና ለሰብአዊ መንግስት ተቋማት በማስተዋወቅ አቪራ ከእገታ ነጻ እንዲወጣ ታግለዋል። ከ8 ዓመታት በኋላ በጥር ወር 2015 ዓ ም ሐማስ የአቪራን ምስል በተንቀሳቃሽ ቪዲዮ በማሳየቱ በሕይወት እንዳለ ያረጋገጡት ወላጆቹ ጉዳዩ አስደስቷቸዋል። በአሁኑ ሰዓት በእስራኤልና በሐማስ መካከል እየተካሄደ ባለው ግጭት ሳቢያ የተጀመረው የእስረኛና የታጋቾች ልውውጥም አቪራን እንዲያካትት አባቱ አየሪ በወላዳን እንደበታቸው ይማጸናሉ። ማምሸላ እባክህ ፍራ መልስልኝ፣ ጌታ አምላኬ እባክህ መልስልኝ። አሁንም ይህ እናንተም ደግሞ ይኸው እባካችሁን፣ ወታደሮች ደግሞ ይኸው እየሞቱ ነው እያለቁ ነው። እንዲያው እባካችሁን እርዱኝ፣ እስራኤል መንግስትም እርዳኝ፣ ማምሸላ እርዱኝ፣ እባካችሁን ያለው በአሽቀሎን ያለው ሁሉ በሙሉ ያለው ሁሉ

ይህ ጉዳይ እንዴት ይህን ያህል ዓመታት ሊፈች አለ? የእስራኤል መንግስትስ ለዚህ ሁሉ ዓመታት ለምን ዝም አለ? ሲል የአሜሪካ ድምፅ በኢትዮጵያ የእስራኤል ምክትል አምባሳደር ቶመር ባርላቪን ጠይቋል። እስራኤል ልዩ ልዩ ጥረቶችን እያደረገች እንደሆነ ያስታወቁት ምክትል አምባሳደሩ የእስረኛ ልውውጥ ጉዳይን ጥንቃቄ ስታደርግበት በመቆየቷ እንደሆነ ያስረዳሉ ስ ባለፉት ዘጠኝና ስምንት ዓመታት እነዚህ ቤተሰቦች ያለፉበት ሁኔታ ልብ የሚሰብር ነው። አቪራ መንግስቱ እንደ ኢሮፓ አቆጣጠር በ2014 ሂሻም አሳያድ በ2015 ነው የታገቱት። ብዙ ብዙ ዓመታት ሆኖታል። ቤተሰቦቻቸው ተሰቃይተዋል። የተቃውሞ ሰልፎችም ተካሂደዋል። ነገር ግን እስራኤል በሐማስ ላይ ጫና በማድረግ እነዚህን ሁለት ሲቪሎችና ሁለት ወታደሮቿን አስክሬን ለማስለቀቅ ብዙ መንገዶችን ተጠቅማለች። ይኸውልሽ እስራኤል የታፈኑ የተጠለፉና የጦር እስረኞችን በተመለከተ የተወሳሰበ ታሪክ ነው ያላት። እንደምታውቂው እንደ ኤሮፓ አቆጣጠር በ2011 ከአንድ ሺህ በላይ የሚሆኑ የተፈረደባቸውና እጃቸው ላይ ደም ያለባቸው አሸባሪዎችን በጋዛ የታገተ አንድ ወታደራችንን ለማስለቀቅ ተቀያይረናል። ይሄ በእስራኤል ማህበረሰብ ዘንድ በሁለት መልኩ ነው የታየው። ለአንድ ዜጋችን ስንል እነዚህን ሁሉ የተፈረደባቸውን ነፍሰ ገዳዮች መተዋችን ልብ የሚያሞቅ ነገር ተደርጎ ቢወሰድም በአንጻሩ ግን በእስራኤል ሕዝብም ሆነ መንግስት ላይ ጠባሳን ጥሎ ያለፈ ነገር ነው። ምክንያቱም አምስት ዓመት ሙሉ የታሰረውን ወታደራችንን ለማስመለስ ስንል ከተለቀቁት ነፍሰ ገዳዮች መካከል የጥቅምት ሰባቱን የሽብር ጥቃት የመራው የአሁኑ የሐማስ መሪ ያህያ ሲንዋር ብዙ የሐማስ ወታደራዊ ጄኔራሎችና መሪዎች የተፈቱት በዚህ ወቅት ነበር። ታጋቾችን ለማስፈታት ብዙ መንገዶች አሉ። አንደኛው እስረኞችን መልቀቅ ሲሆን፣ ነገር ግን እንዳለመታደል ሆኖ የ2011 ክስተት ጉዳዩን ከፍ አድርጎታል። ሐማስ አንድ ሰው ሰጥቶ ብዙዎችን መቀበል እችላለሁ ብሎ እንዲያስብ አድርጎታል። ከዛ በኋላ በ2014 አንስቶ ሁለቱን ሲቪሎችና የሞቱትን ወታደሮች አስክሬን ይዘዋል። እንግዲህ፣ በግልጽ እንደምታዩ ሐማስ ላይ ለማድረግ የሞከርናቸው ጫናዎች አልተሳኩም። የሐማስ አሸባሪ ቡድን በጎርጎሮሳውያኑ ጥቅምት ሰባት ቀን ከፈጸመው ጥቃትና ጠለፋ ጋር ተያይዞ በሚደረገው የእስረኛና የታጋቾች ልውውጥ ላይ አቪራ መንግስቱ፣ አረብ እስራኤላዊው ሂሳም አሳያድ እና ሕይወታቸው ያለፉት ሁለት እስራኤላውያን ወታደሮችን አስክሬን ጭምር ለማስለቀቅ እየጣርን ነው። ይህ ጦርነትም ሁሉም ዜጎቻችን ሳይመለሱ አይቋጭም ይላሉ ምክትል አምባሳደሩ። ባለፉት ጥቂት ሳምንታት ከአንድ መቶ በላይ የሚሆኑ እስራኤላውያንና ጥቂት የሌላ ሀገር ዜጎችን ማውጣትና ማስመለስ ተሳክቶልናል። በአሁን ሰዓት እንዳለመታደል ሆኖ 137 ታጋቾች በሐማስ ቁጥጥር ስር በጋዛ ይገኛሉ። ይሄ እንግዲህ እንደ ኤሮፓ አቆጣጠር ከ2014 አንስቶ ለዓመታት የታገቱትን እስከምናውቀው ድረስ በህይወት ያሉትን አቪራ መንግስቱንና ሂሻም አሳያድን ጨምሮ ሁለቱ ህይወታቸው አልፎ አስክሬናቸው የተነፈግነውን ኦዶግዲንና ኦንሻውልን አስክሬንን ጨምሮ አራቱን ያካተተ ነው። እነዚህ ሁሉ ታግተዋል። እኛ እየፈለግናቸው ነው። የቅርብ ጊዜ ተልእኳችን አላማም ሁሉንም ህዝቦቻችንን ማስመለስና ድንበራችንን ከአሸባሪዎች ጥቃት ስጋት ነጻ ማድረግ ነው። በጎርጎሮሳውያኑ ጥቅምት ሰባት ድንገተኛ ማጥቃት 240 የሚደርሱ ሰዎችን ጠልፎ ያገተው የሐማስ ታጣቂ በቅርቡ በእስራኤልና በሐማስ መካከል በተደረገ የእስረኛና የታጋቾች ልውውጥ አንድ መቶ አስሩን ታጋቾች ለቋል። ይሁን እንጂ አቪራ መንግስቱና ሂሳማ ሳያድን ጨምሮ 115 ታጋቾች አሁንም ድረስ በሐማስ እንደታገቱ ይገኛሉ። በ28 ዓመቱ የታገተው አቢራ በአሁኑ ሰዓት የ36 ዓመት ጎልማሳ ሆኗል። ለአሜሪካ ድምፅ አደን ገረመው፣ ዋሽንግተን ዲሲ። በአዲስ አበባ ከተማ በተለያዩ ዘርፎች የተሰማሩ ወጣት ስራ ፈጣሪዎች ዲስረፕተርስቴን የተሰኘ ማህበር መስርተው እየተንቀሳቀሱ ይገኛሉ። ወጣቶቹ በሳምንት አንዴ ኤልኤልክስ ኢትዮጵያ የተሰኘ ተቋባ መቻቸላቸው ስፍራ እየተሰባሰቡ በስራ ላይ ያጋጠሟቸውን ችግሮች፣ በጎ ልምዶች ይጋራሉ። ዲስረፕተርስ ማለት በአውዳዊ ትርጉም ሲታይ ያለውና ነባሩን የሚለውጥ የሚቀይር ማለት ነው። መስራቾቹ ዶክተር ታምራት ሱልጣንና አቤነዘር ባዬ ከአሜሪካ ድምጽ ጋር ቆይታ አድርገዋል። እነሱን አነጋግሬ ያሰናዳውት ዘገባ ተከተል ነው። በየግላቸው ስራ ፈጠራ ላይ የተሰማሩ አምስት ወጣቶች የሚያጋጥሟቸውን ተግዳሮቶች እየተገናኙ በሻይ ቡና መማከር ጀመሩ። በዚህ ግንኙነትና ስብስብ ያገኙትን ጥቅም ግን ለብቻቸው ሊተዉት አልወደዱም። ይሄ ቡድን ዘዲስራፕተር ስቴን የተሰኘውን የጀማሪ ስራ ፈጣሪዎች ማህበረሰብ እንዲመሰረት ማድረጉን አጋር መስራች የሆኑት ዶክተር ታምራት ሱልጣንና አበነዘርባዩ ይናገራሉ። በቅድሚያ አቤነዘር ባዩ መነሻ የነበረው ነገር ምንድን ነው? አንድ ከኛ ጋር አብሮ ማድረግ አልቻለም፣ ቻይና ስለሆነ በስራ ምክንያት ያለው ከእኛ ጋር የነበረው መጀመሪያ የዲስራፕሽን ኮንሰፕት የጠነሰሰው ዮሐንስ ይባላል እና ቻይና እዛ ስራ ቆይቶ በኮቪድ ምክንያት ወደ አዲስ አበባ ሚቶ በመጣበት ሰዓት እዚህ ቢዝነስ መጀመር አስቦ ነበር። ነገር ግን ኢትዮጵያ ውስጥ ቢዝነስ ለመጀመር ው የተወሰኑ ጊዜያቶች ቆይቶ ስለመጣ ማንን መጠየቅ እንዳለበት፣ ምን መንገድ ተከትሎ ቢዝነስ መጀመር እንዳለበት የተለያዩ ነገሮችን ሊያሳውቀው የሚችል

ምን አይነት እድሎችስ አሉ? እነሱን እናውራ በማለት ነው የተጀመረው። ዶክተር ታምራት ሱልጣን ዘ ዲስራፕተርስ ዴን የተሰኘው ቡድን በየሳምንቱ ከስራ ፈጣሪዎች ጋር በነጻ በመሰባሰብ በጋራ ስለ ዕቅድ፣ በጀት፣ የስራ ትስስር የመሳሰሉ ጉዳዮች ላይ የሚመክር እንዲሁም ደግሞ የትምህርትና የፖድካስት መርሃ ግብር የተቀረጸለትም ነው ይላል። ወጣት ስራ ፈጣሪዎች እና አዲስ ንግድ ጀማሪ ወጣቶች የሚገናኙበት እና አዲስ ንግድን በመመስረት ላይ ያሉ ትንቻሌዎች አብረን የምንወያይበት ከዚያም አዲስ ንግድ ለመመስረት የሚያስፈልጉን ግብዓቶች እርስ በእርስ በመደጋገፍ የምናገኙበት ማህበረሰቡና ማህበረሰቡ በወጣቶች እና በስራ ከዛም ባሻገር ደግሞ ከጥቃቅንና አነስተኛ ጀምሮ እንደ አዲስ ስታርታፕ ያሉ ስራዎችን የሚሰሩ ወጣቶች በተለያዩ መንገድ የሚገናኙባቸው ናቸው እና ይሄ ማህበረሰብ የወጣቶቹን ችግር በወጣቶቹ በዚህ በስራ ፈጣሪዎቹ እንዲፈታ ለማድረግ ያለ እና በብዛት ሴክተሩ ላይ ራሳችን መቆየታችን የተነሳ ችግሮቹ በደንብ እናቃቸዋለን። እንደኛ አይነት ደግሞ ችግሮቹን የሚያውቋቸው ደግሞ ደግሞ ስራ መፍጠር፣ አዲስ ንግድን መጀመር የሚፈልጉ ወጣቶች ደግሞ ችግሮቻችን ስለሚገኙ አብረን ሆነን በመወያየት በመማማር እርስ በርስ በመደጋገፍ የተቻለምን በመፍጠር ያለውን ምህዳር ለማስፋት ነው የምንጥረው። እዚህ ላይ ነው ፎከስ አድርጎን ይሰራል። ከአምስት ዓመታት በፊት በግሉ ስራ ጀምሮ እንዳልተሳካለት የሚገልጸው አቤኔዘር ዘዲስረፕተር ስዴን ማለት በስራ ፈጣሪዎች መካከል ያለውን የስራ ባህል የሚቀይር ና የሚለውጥ አስተሳሰብ ላይ የተመሰረተ ነ ይላል። ከአምስት ዓመት በፊት የራሴ የሆነ የሶፍትዌር ካምፓኒ ለመጀመር አስቤ ከጓደኞች ጋር የተወሰነ ከተንቀሳቀስን በኋላ ብዙ ማናውቃቸው ነገሮች ስለነበሩ ብዙ እንዲያደርጉ እንዲያደርጉ ብሎ የሚመከር ሰውን ባለመኖሩ ከተወሰነ ጊዜ በኋላ ከስረን ተዘግቷል። ስለዚህ አም ጭት ስለነበረብኝ እንደዚህ መጀመር የሚያስቡ ከዛም ባለፈም ደግሞ ጀምረው ደግሞ ፌል ያደረጉ እስኪ ተገናኝተን እንደ ኮሚኒቲ ብናወራ ይሻላል ከሚል የተጀመረው። ስለዚህ አጅባመሩ በቀዳሜ የተገናኝተን ቡና እየጠጣን እናወራለን ቡና እየጠጣ ስለ ቢዝነስ እናውራ፣ ሌላ ቦታ ከሆኑን ስለ ቢዝነስ ይሻላል ተብሎ የተጀመረ ዲስራፕተር። ስም የተሰጠበት ምክንያት አንዱ ስታርታፕ ካራክተሪስቲክስ መካከል ባህሪት መካከል አንዱ ከዚህ በፊት የተለመደውን ነገር ዲስራፕት የተለመደውን ነገር አይሮ ባልተለመደ ነገር መስራት ኢኖቬሽን ማለት ምሱ ስለሆነ ስለዚህ ከዚህ በፊት ይታወቃል ከዚህ በፊት የተለያየ ቢዝነስ ኤሪያ ላይ የሚሰራ ሰው እርስ በርስ ይፎካከላል እንጂ አብሮ ተባብሮ እየተደጋገፈ ወደፊት ማደግ የሚባለውን ነገር አይቻልም ሊኖር ይችላል ነገር ግን እንደዚህ ትልቅ በኮሚኒቲ ደረጃ አይቻልም እና እስኪ ይሄንን ስታተስኮ እንቀይር እስኪ አብረን አንድ ላይ ተባብረን ከተለያየ ሴክተር ላይ የምመጣሰቡት አንድ ላይ ተባብረን የተሻለ ነገር ለራሳችንም ከዛ ባለፈም ደግሞ ለኮሚኒቲው ፍሬት እናድርግ በሚል ነው። የስራ ፈጠራ ማህበረሰቡ ከተመሰረተ አጭር ጊዜ ቢሆንም እጅግ ብዙ ውጤቶችን ማሳካት መቻሉንም ዶክተር ታምራት ይገልጻል። ከተመሰረተ አሁን ሰባት ሲመሰረት ገና ሶስት ስራ ፈጣሪዎችን ንግድ ወደ ንግዱ መግባት የሚፈልጉ ወጣቶች ብቻ ያሳትፍ የነበረው አሁን ላይ ከሁለት ሺ በላይ ወጣቶችን በማህበራዊ እንደገና ደግሞ በየጊዜው በምናዘጋጃቸው መርሃ ግብሮች ላይ ማሳተፍ ይችለናል ነው። አሁን ላይ ወደ አምስት የሚጠጉ መርሃ ግብሮች አሉን። እነዚያም መርሃ ግብሮች አንደኛው በየሳምንቱ የምናዘጋጀው ኮፊሚታ ነው። ከሱ የሚሻገር ግን ዲስትራክተርስ አካዳሚ የምንለው ደግሞ ለስራ ፈጣሪዎች እና ደግሞ ወደ ንግዱ አለም ለመግባት የሚፈልጉ ደግሞ ስልጠና የምንሰጥበት ራሱን የቻለ ደግሞ መርሃግብር አለን። አንዳንዶቹ መርሃግብሮች ኦንላይን የምንሰጣቸው፣ አንዳንዶቹን ደግሞ በአካል የምንሰጣቸው እስካሁን አንድ መርሃ ግብር አዘጋጅ ትምህርታዊ መርሃ ግብሮች ከዚህም በኋላ ደግሞ በተከታታይነት እናዘጋጃለን። ከዛ ባሻገር ግን ዲስትራክተርስ ሚዲያ ላይ ደግሞ ፖድካስቶች በተለይ ደግሞ ወጣቶች ወደ ስራ አለም ለመግባት ወደ ስራ ፈጠራ አለም ከዛም ደግሞ ወደ ነ ፈጠራ አለም ለመግባት በጣም ከሚተጉባቸው ነገር አንደኛው ብዙ የሆኑ መረጃዎች በየማህበራዊ ገጾች ቢሉ በአማርኛ እና ሊረዱት በሚችለው መልክ ተቀይረው አልተሰሩም። እነሱም በአማርኛ ወጣት ሊረዱት በሚችሉት መልክ የትኛውም አካባቢ ላይ ያለ ወጣ ሊረዳ የሚችለው ምዕራብ በመፍጠር ወጣቶች የሚማሩበትን የሚዲያ ፕሮግራሞችን ይለናል። ተቋሙ በመላው ኢትዮጵያ ያሉ ወጣቶችን የማስተሳሰርና የማደግ ህልም ያለው ሲሆን በሐዋሳና አዳማ እንቅስቃሴዎች መጀመራቸውንም ጋር መስራቾቹ አስረድተዋል። በተጨማሪም ከኢትዮጵያ ውጭ በዋሽንግተን ዲሲ እና አካባቢ ያሉ ኢትዮጵያውያን ስራ ፈጣሪዎችም አባል እንዲሆኑ ህልም አለው። ዶክተር ታምራት በድጋሚ እየጀመርን ያለ ነው የእኛ ኮሚኒቲ ውስጥ ወደ አራት ሴሽን አካባቢ የኢትዮጵያ ዲያስፖራዎች ኢትዮጵያ በሚመጡበት ጊዜ የእኛ ኮፊ ሚታ በብዛት ይጎበኙታል። እስካሁን የጎበኙ ብዙ ዲያስፖራዎች አሉ። ከጎበኙም በኋላ ጎብኝታ አይቀሩም። አሁን ላይ ቻይና ከቻይና ውጭ ደግሞ ደሚ ቅድም እንዳልኩ ማህበረሰቡን ለማስጀመር ይሄንን እንቅስቃሴ በኢትዮጵያ ማህበረሰብ ለማስጀመር ብሎም ደግሞ የኢትዮጵያ ዲያስፖራ ኢትዮጵያ ውስጥ ስራ የሚፈጥሩ ወጣቶች የሚደግፍበትን ሁኔታ ለማመቻቸት እየሰራን ነው። አቤነዘር ባዩ ዘዲስረፕተር ስደን ስላለው የነጥብ አያያዝ እና ለየት ያለ የአሰራር ዘዴም እንዲያስረዳል እየተሰራ ያለው አንዱ አንድ የራሳችን የቆዳ ፕላትፎርም ለማዘጋጀት እየጣር ነው። ያ ፕላትፎርም ምንድን ነው አይዲያው እያንዳንዱ ኮሚኒቲ ላይ እኛ ምንም አይነት ገንዘብ አንጠይቅም። ኤቭሪቲንግ እየሰጠን ያለ ነው። ስለዚህ የምናደርገው ነገር ምንድን ነው? እያንዳንዱ ሰው ወደ ገንዘብ ወደ ኮይን፣ ስለዚህ ቅዳሜ ሲመጣ ወይም ሰአቱ ላይ ሲመጣ ፕላትፎርሙ ላይ ሬጅስተር ያደርጋል። ስለዚህ በሚመጣበት ሰዓት አስር ኮይን ከሆነ አስር ኮይን ይሰጠዋል። አስር ነገር ሜንቶርሽፕ የሚፈልግ ከሆነ ያንን ኮይን ነው ወደ ሜንቶርሽፕ የሚቀይረው። ነገ ኮሚኒቲው አሁን ላይ ቻይና ላይ ሌሎቹን ቦታዎች ላይ ልንሰራ የምናስባቸው ነገሮች ገንዘቡን ጀሬት ብለን እናስባለን እና ጀሬት በሚደረግ በሰዓት ከሜዲያ ከፖድካስቱ ጀሬት የሚደረጉት ገንዘቦችን የኮሚኒቲ ሜምበሮች እንዲጠቀሙ እነዛን ኮይኖች ያንን ኮይን ወደ ገንዘብ እንዲቀይሩት ማድረግ ይችላሉ። ያንን ኮይን ወደ አይዲያ መቀየር ይችላሉ። ያንን ኮይን ወደ ተለያዩ ለሚሰጣቸው ሰርቪሶች መጠቀም ይችላሉ። የጃፓን ዓለም አቀፍ የትስስር ተቋም ኒንጃ በተሰኘ የስራ ፈጠራ ፕሮጀክቱ አማካኝነት ሸጋ የተሰኘ ጥናትን ጠቅሶ ይፋ ባደረገው ጥናት መሰረት ኢትዮጵያ ውስጥ ሰባ ሰባት በመቶ የሚሆኑ የንግድ ስራዎች ገና በእንጭጩ ወይም በስራ ፈጠራ ቅድመ ደረጃ ላይ እንደሚገኙ አስታውቋል። ከአሜሪካ ድምጽ ዋሽንግተን ዲሲ ለተጠናቀረው ዘገባ ኤደን ገረመው じゃあなるほど。<tonight. S 2> <music> Extremo, extremo. Ritmo. You like that space? The only one you say we'll be down in five. The smell of your perfume is floating down the stairs. You're fixing up your hair like you do. I know that I'll be a mess. The second that I see you be surprised. It happens every time. It's nothing new. It's always on the night like tonight. I thank God you can read my mind. Cause when you're looking me with those eyes, I'm speechless. standing that just standing there in that dress. What it's doing to me ain't a secret. Cause watching you is all and, and I'm speechless. You already know that you're my weakness. After all this time, I'm just as nervous. Every time you walk into the room. to me and I've been in a daze ever since the day that we met you take the breath out of my arms can't even fight it and all of the words out of my mouth without even trying and I am this staring at you, standing there in that dress what it's doing to me ain't a secret cause watching you is all Say